አፍሪካ ዩናይትድ ስቴትስ ውስጥ እየተካሄደ ካለው ሰላማዊ የሥልጣን ሽግግር ብዙ መማር እንዳለባት ኢትዮጵያውያን አስተያየት ሰጪዎች ተናግረዋል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስደተኞችንና ሌሎች ጉዳዮችን አስመልክተው በምረጡኝ ዘመቻቸው ወቅት ያንጸባረቁትን አቋም ሙሉ በሙሉ ይተረጉሙታል ብለው እንደማያምኑም ያስረዳሉ። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ተጠናቋል። ሰላማዊ የስልጣን ሽግግሩም ተጀምሯል። እንደ ከባዱ የምርጫ ፉክክር፣ እንዳወዛጋቢው ዘመቻ ሁሉ ይህንን ሂደት የሚከታተሉ ኢትዮጵያውያንም ጥቂት አይደሉም። ከሪፐብሊካኑ ዶናልድ ትራምፕ ያልተጠበቀ ድል በኋላ እየተመለከቱት ያለው ነገርም ትኩረታቸውን ስቧል። በምርጫ ዘመቻው ወቅት ውዝግብ ውስጥ የገቡት እሰጥ አገባ ውስጥ የነበሩት የአሁኑ ዴሞክራቲክ ፕሬዚዳንት ባራክ ኦባማና ተመራጩ ሪፐብሊካን ዶናልድ ትራምፕ ለሰላማዊ የስልጣን ሽግግር እያደረጉ ያለው ዝግጅትም በተለይ ለአፍሪካ መማሪያ መሆኑን አስተያየት ሰጪዎቹ ገልጸዋል። የቀድሞው የኢትዮጵያ ፓርላማ አባልና የአሁኑ የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ይህንን ሀሳብ ካንጸባረቁት አንዱ ናቸው። ከውጤቱ በኋላ ምንድን ነው እኔ አፍሪካ ከዚህ ብዙ ልትማር ይገባል። አፍሪካ በአፍሪካ አብዛኛዎቹ ምርጫው ብዙ አካባቢ የሚደረጉ ምርጫዎች ሰውን በመግደል የኮረጃው በመስረቅ፣ በማጭበርበር የሚካሄዱ ምርጫዎች ናቸው። እንደዚያም ሆኖ አሸንፈናል ካለ በኋላ ከተሸነፈው ጋር አብሮ ለመስራት ሀገሪቱ በሰላም እንድትቀጥል፣ በህዝቦች መካከል መተማመድ እንድኖር፣ የመረጠው ህዝብ አትሊስት ድምፅ እንዳያጣ ከመጣር አኳያ የሚደረግ ጥረት የለም። አፍሪካ ላይ አሁን የፕሬዚደንት ኦባማን እና የተመረጡትን ትራምፕን ስታይ፣ ኦባማ ያው ፕሬስ ኮንፈረንሱ ላይ እንደተናገሩት የእሳቸውን ትምም እይዞ አብሮ ለመስራት ዝግጁ እንደሆነ ነው የተናገሩት። እንደዚያ ብዙ ደረጃ ላይ ዳረሱ ፓርቲዎች ያው በሀገሪቱ ህገ መንግስት መሰረት ያሸንፈው አሸንፏል የተሸንፈው ተሸንፎ፣ ግን አብሮ ለመስራት ኦባማም ከኔቲም ጋር አብሮ ለመስራት ቃል ገብተዋል። ይሄው እንግዲህ ይሄ ነው ከዚህ ይህንን ነው አፍሪካ ብዙ መማሪያ አለባት። እዚህ አፍሪካ ሀገር ላይ ብዙ ጊዜ አይደለም ተሸንፏል ብሎ ከአወጁ አካል ጋር ለመስራት ቀርቶ ለምን ተወዳደረ ብሎ ለእድሜ ልክ ቂም የሚይዝ ኮንቲኔንት ውስጥ ነው ያለ ነው ይሄ መቆም ያለበት እና ትልቅ ትምህርት ያገኘንበት ነው ብዬ ነው። ሌላው አስተያየት ሰጪ የህክምና ባለሙያው ዶክተር ሰለሞን ደመነ ናቸው። የስደተኞችን ጉዳይ ጨምሮ ዶናልድ ትራምፕ በምርጫ ዘመቻ ወቅት የቀሰቀሱባቸው አቋሞች ሙሉ በሙሉ ተግባራዊ ይሆናሉ ብለው አያምኑም። እንኳን አሜሪካ ማንኛውም የራሱ ስርዓት አለ። አሁን ኤፍቢአይ እንኳን እሷን መመርመር ኮንግሬሱን አስፈቅዶ ነው አይደለ? ስለዚህ ህግ ስላለው የራሱ ስርዓት አላቸው። ለውድድር ይመስለኛል እንጂ ስርዓቱን ይከተላል፣ ያቀርባል። ኮንግሬስ ህግ አላቸው። ዲቴሉን አላቅም፣ ህግ ስላላቸው በዛ ስርዓቱ ሁኔታው ያልኩ ለዛ ነው። ሊፈጽም ላይፈጽም ግን፣ በእኔ ስሜት በተለይ ስደተኛ ሊፈጽምም የሚችል አይመስለኝም። በውበት ስራ ላይ የተሰማራው ዘመን አያና ግን ትራምፕ ህገ ወጥ ያሏቸውን ስደተኞች ማባረርን ጨምሮ የተናገሩትን ሁሉ ተግባራዊ እንደሚያደርጉ ይገምታል። ታክስም እቀንሳለሁ ብሏል፣ ይቀንሳል። አጥሩንም ያጥራል። ግንቡ ይገነባል ብለህ ታስባለህ? ይገነባል። ሜክሲኮ ትከፍላለች፣ እሱ አይታወቅም። ስለዚህ ህጋዊ ያልሆኑ ስደተኞችን አባረ ብሏል፣ ያባርራል። ስለዚህ ተግባራዊ ያደርጓቸዋል በምርጫ ዘመቻ ወቅት የተናገሯቸውን በርካቶቹ ነገሮች እያልከኝ ነው የሚል ግምት አለኝ። እንግዲህ ጓደኛ ከአንተ የተለየ አመለካከት እንዳለው የገለጠልኝ ነው። ወደ ማለበርስ ምን ግዲ ይባላለሁ። ቴዲማ ውበት ስራ ላይ ነው ያለው። ቴዲ ደሞዝ እባላለሁ እኔ፣ የዛ ተቃራኒ ግንቡም የሚገነባ አይመስለኝም። እኔ ዝም ብዬ ስገመተው የሰውን ስሜት ቀድሞ የተረዳ ይመስለኛልና እነዛን ስሜቶች በመጠቀም ለምርጫው መብቃት ነበር ወይ ለአሸናፊነት መብቃት ነበር እቅዱ። አሁን ያህል እቅድ አሳክተዋል። ስለዚህ የግንቡ ነገር የሚታሰብ አይመስለኝም፣ አያደርገውም ብዬ ነው የማስበው። ከተናገራቸው ውስጥ ግማሹ የማይሆኑ ነገሮች ናቸው። ለምሳሌ በሙስሊሙ ዙሪያ ያደረገው፣ በግንቡ ዙሪያ፣ በስደተኞች ዙሪያ ያደረገው ነገር አብዛኞቹ የሚሆኑ አይመስለኝም። ለምርጫ የተጠቀመበት ብዬ ነው የማስበው። ስለዚህ ግንቡን አልጠብቅም። ከጓደኞቿ ጋር ሆና አስተያየት የሰጠች ስሟ እንዲገለጽ ያልፈቀደች ወጣት ሂላሪ ክሊንተን ቢያሸንፉ ትመርጥ ነበር። ምኞቷ እውን ሳይሆን መቅረቱንና ዶናልድ ትራምፕ መመረጣቸውን ከገለጸችበት ትጀምራለች። በቃውን ተምርጧል ስለተመረጡ ግን ቀረታለ። ግን ከዚህ በኋላ ያው ጥሩ ሆነ። አሁን እያስተባበል ያለ ይመስለኛል። እንግዲህ ጥሩ ነገር እንጠብቃለን። የዩናይትድ ስቴትስ ምርጫ በዚህ ደረጃ ትኩረት የሚስበው ፖለቲከኞቿ በዓለም አቀፍ ደረጃ ማሳደር በሚችሉት ተጽዕኖ ምክንያት መሆኑን አስተያየት ሰጪዎቹ ተናግረዋል። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በዚያች ሀገር የሚኖሩ መሆናቸውንም አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮክ አዲስ አበባ